በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች የተከሰተውን ግጭት ተከትሎ የተፈናቀሉ ዜጎችን ለመደገፍ የበኩላቸውን እያደረጉ መሆኑን የኢትዮጵያ ቀይ መስቀል ማህበርና ዓለም አቀፉ የቀይ መስቀል ኮሚቴ አስታውቀዋል። በድርቅና በዝናብ እጥረት ምክንያት አስቸጋሪ የነበረው የዜጎች ኑሮ በግጭቱ ምክንያት ይበልጡን ተወሳስበዋል ሲሉ የዓለም አቀፉ ቀይ መስቀል ኮሚቴ የኢትዮጵያ ተጠሪ ተናግረዋል። እስክንድር ፍሬው ተጨማሪ ዘገባ አስተላልፏል። የኢትዮጵያ ቀይ መስቀል ማህበርና የዓለም አቀፉ ቀይ መስቀል ኮሚቴ ዛሬ በጋራ የሰጡት ጋዜጣዊ መግለጫ በዋናነት ከኦሮሚያና ሶማሌ ክልል የተፈናቀሉ ዜጎችን ለመደገፍ እያደረጉ ያሉት ጥረት የተብራራበት ነው። በሁለቱ ክልሎች አዋሳኝ ወረዳዎች የተከሰተውን ግጭት ተከትሎ የተፈናቀሉ ዜጎችን ለመደገፍ በጎ ፈቃደኞችንና አምቡላንሶችን አስተማርተው አስተዋጽኦ እያደረጉ መሆናቸውን ነው የኢትዮጵያ ቀይ መስቀል ማህበር ዋና ጸሐፊ ወይዘሮ ፍሬ ህይወት ወርቁ ያብራሩት። እርሳቸው እንዳሉት የመጀመሪያ ደረጃ የሕክምና እርዳታ የመጠለያ የምግብና የመኝታ አገልግሎት እንደዚሁም የተጠፋፉ ቤተሰቦችን ማገናኘት ደግሞ ከተደረጉት ድጋፎች መካከል ይጠቀሳሉ። ቁጥር በመጥቀስም ይህን አስረድተዋል። እስካሁን በምግብና ምግብ ነክ ያልሆኑ ቁሳቁስ ለ31885 የኦሮሚያና የሶማሌ አባወራዎች ወይም ለ159425 ሰዎች የገንዘብ ግምቱ ብር 76 ሚሊዮን 483 የሚሆን ድጋፍ ተደርጓል። መፈናቀሉ ከተጀመረ ጀምሮ 318 ሰዎች የአምቡላንስ አገልግሎት አግኝተዋል። 530 የሚሆኑ ደግሞ መጀመሪያ ሕክምና እርዳታ ተጠቃሚ ሆነዋል። 64 በጎ ፈቃደኞቻችን ከ9 አምቡላንሶች ጋር በዚህ ተግባር ላይ ነገሮች እስኪረጋጉ ድረስ የ24 ሰዓት አገልግሎት ሰጥቷል። አሁንም ግን አገልግሎት በመስጠት ላይ ይገኛሉ። 227 የሚሆኑ የህብረተሰብ አካላት ልጆች፣ እናቶች ሚስት ባል የተጠፋፉ የማገናኘት ተግባር ተፈጽሟል። በዚህ ሁኔታ ላይ እያለን ማለት ነው። የአምቡላንስ አገልግሎት ካገኙት ውስጥ አምሳዎቹ ነፍሰ ጡርናቶች ስለነበሩ ወደ ሆስፒታል ተወስደው በሰላም እንዲገላገሉ ተደርጓል ተፈናቅለው በሚጓጓዙበት ጊዜ ማለት ነው። ዓለም አቀፉ የቀይ መስቀል ኮሚቴም ምግብ ነክ ላልሆኑ ቁሳቁሶችና ሌሎች ተጓዳኝ አገልግሎቶች ከ30 ሚሊዮን ብር በላይ ድጋፍ ማድረጉን አስታውቋል። የኮሚቴው የኢትዮጵያ ተጠሪ ጄምስ ሬኖልድስ ለአሜሪካ ድምፅ እንዳሉትም በዚያ ያለው ሁኔታ እጅግ አሳሳቢ ነው። የሚያሳስበን ነገር ምንድን ነው? ባለፉት ሁለት ወራት ሁኔታው ይበልጥ ተባብሷል። የበለጠ ቁጥር ያላቸው ሰዎች ተፈናቅለዋል። በሳምንቱ መጨረሻም በርካታ ሰዎች ተገድለዋል። ያለኛ በከፍተኛ ሁኔታ ያሳስበናል። እዚህ ያሉ ሁኔታዎች አስቸጋሪዎች ናቸው። ለተፈናቀሉት ሰዎች አስቸጋሪው ነገር ደግሞ ምንድን ነው? ስለ ቀጣይ እጣ ፈንታቸው አለማወቃቸው ነው። ተፈናቅለው የሚቆዩት እስከ መቼ ነው? ወደ ቀያቸው የሚመለሱት መቼ ነው? ወደ ቀያቸው ይመለሳሉ ወይስ ወደ ሌላ ቦታ ይሄዳሉ ወይስ ባሉበት ይቆያሉ? የመሳሰሉ ጥያቄዎች የተፈናቀሉትን በተመለከተ በዋናነት የሚያሳስበን ይህ ነው። የበለጡ ሰዎች እንደማይፈናቀሉ ተስፋ እናደርጋለን። ሌሎች ሰዎች እንደዚሁ በመጠለያዎች ወይም በማከማቻ ማዕከላት እንዳይቀመጡ ለማድረግ ቁልፉ ነገር ይህ ነው። ቦታም አሳሳቢ ነገር ነው። የሚያስፈልጉን ግብአቶች ሁሉ የሉንም። በቻልነው መጠን ግን ምላሽ ለመስጠት እየሞከርን ነው። በአካባቢው የሚታየው የዝናብ እጥረትና ድርቅ ሁኔታዎችን ይበልጥ አስቸጋሪ እንዳደረጋቸውም ነው ጄምስ ሬይኖልድስ የተናገሩት። የበለጠ የምንሰራባቸው አካባቢዎች ምስራቅና ምዕራብ ሀረርጌ በድርቅ በጣም ከተጠቁት አካባቢዎች መካከል ባይሆኑም በግልጽ ግን ተጠቅተዋል። እስከ እንደ አውሮፓውያን ዘመን አቆጣጠር ሁለት ሺ አስራ አምስት አንስቶ እስካሁን ድርቅ የለባቸውም በሚባለው ዓመታትም ብዙም ዝናብ የማያገኝ አካባቢ ነው። ድርቅ በሚከሰትባቸው ዓመታት ደግሞ ይህ ይባባሳል እና ግብዓቶች፣ ለመሬት ለውሃ አቅርቦት የሚካሄዱ ፉክክሮች አሉ። ይህ የግጭቱ ሁኔታ ካባባሱት ምክንያቶች አንዱ ሊሆን ይችላል። ሁልጊዜም በዚህ እርግጠኛ መሆን ግን አይቻልም። ነገር ግን ያ አንዱ ምክንያት ይመስለኛል። የተፈጠረውን ግጭት ለመፍታትና ተጨማሪ ጉዳቶችን ለማስቀረት የሚመለከታቸው አካላት ሁሉ የበኩላቸውን እንደሚያደርጉም የዓለም አቀፉ ቀይ መስቀል ኮሚቴ የኢትዮጵያ ተጠሪ ተስፋቸውን ገልጸዋል። እንደ ገለልተኛ የሰብአዊ መብት ድርጅት ግጭት አፈታት የዓለም አቀፉ ቀይ መስቀል ኮሚቴ ጉዳይ አይደለም። ነገር ግን የሚያሳስቡን ነገሮች አሉ እና አዲስ መፈናቀል እንዳይኖር ለመከላከል በሳምንቱ መጨረሻ ያየናቸው ነገሮችንም ለመከላከል መደረግ ያለበት እንደሚደረግ ተስፋ እናደርጋለን። ይህ ግን የእኛ ሥራ አይደለም። ነገር ግን ሌሎች የሚመለከታቸው አካላት ሁሉ ማኅበረሰቡ፣ የአገር ሽማግሌው የሃይማኖት መሪዎች የቀበሌና የወረዳ አስተዳዳሪዎች እንደዚሁም ፖሊስና የጸጥታ ኃይሎችን የመሳሰሉት አካላት በጋራ ሆነው በፍጥነት መንቀሳቀስ አለባቸው። የኢትዮጵያ ቀይ መስቀል ማህበርና የዓለም አቀፉ ቀይ መስቀል ኮሚቴ ኃላፊዎች በዚሁ ጋዜጣዊ መግለጫ ከጋዜጠኞች ለተነሱ ልዩ ልዩ ጥያቄዎችን ምላሽ ሰጥተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ